ጥያቄ አንድ አምስቱ የድንጋጌ አይነቶች ምን ምንድን ናቸው? መልስ፣ አንደኛ ዋጂብ ማለትም ግዴታ፣ ሁለተኛ ሙስተሐብ ማለትም የተወደደ፣ ሦስተኛ ሐራም ማለትም ፈጽሞ የተከለከለ፣ አራተኛ መክሩህ ማለትም የተጠላ፣ አምስተኛ ሙባህ ማለትም የተፈቀደ ናቸው።